አድማጭ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያከበረን የወደደንና በፊቱም ደግሞ እንድንቆም ጸጋውን ያበዛልን እግዚአብሔር አምላካችን ለዘላለም እየተመሰገነ ይሁን። ያለፉትን ቀናት ሁሉ በነበርንበት ስፍራ በሰላም ውስጥ ጠብቆን እንደ ገና ደግሞ ዛሬ በፊቱ በማዕዱ ፊት አንድ ላይ ሰብስቦናል። እንደምናመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ እግዚአብሔር አምላካችን ከታላቅነቱም እነሆ ከምሕረቱም ብዛት የተነሣ ደግሞ ቃሉን ያለ አንዳች መከልከል ወደ እኛ እየላከ ድንቅ አሰራሩን ድንቅ ሥራውንም እንድንመለከት ረድቶናል። በዚህ በቃሉ ውስጥ በእውነት እግዚአብሔር አምላካችን እየመከረን፣ እግዚአብሔር አምላካችን እየገሠጸን፣ እነሆ ለትምህርታችን የሆነን ዘንድ ይህን ደግሞ አዘጋጅቶልናል። በሬዲዮ ሞገድ አማካኝነት እቤታችን ቁጭ ብለን እንድንማር እግዚአብሔር ይህንን ሁኔታ አመቻችቶልናል። ይህንን ያላገኙ፣ ይህንን ታላቅ ቸርነትና በረከት ያላገኙ ስንቶች አሉ። በዚህች ምሽት እነሆ በመጠጥ ቤት፣ በየስፍራው በተለያየ ዓይነት ሁኔታ ውስጥ ያሉና የወደቁ ብዙዎች አሉ። እኔና እናንተ ግን ወደ ንጉሡ ዙፋን ተጋብዘን በዚህን ሰዓት ቀርበናልና ከማዕዱ እንመገባለን። እግዚአብሔር አይደለም እንዴ ታዲያ ያከበረን? አዎ፣ እንደ ባለ ማዕረግ የቈጠረን እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። بس على اني you yeah, እንደ ባለ ማዕረግ የቈጠርከን አንተ አይደለህምን? ሰዎች በረሱን ጊዜ፣ ሰዎች በናቁን ጊዜ፣ እግዚአብሔር አምላካችን ሆይ የፍቅርህን ብዛት የቸርነትህን መጠንም እግዚአብሔሮች ሳይረዱ ቀርተው እኛን ገሸሽና ገለል ባደረጉበት ጊዜ በመቅደስ ያቆምከንና ያከበርከን አንተ ነህ። እግዚአብሔር አባቴና አምላኬ ሆይ እጅ መንሻ መክፈል አላስፈለገንም። ዕጣንና ከርቤ ማቅረብም አላስፈለገንም። ሻማና የወርቅ ዣን ጥላ ማቅረብና ማስገባትም አላስፈለገንም። እግዚአብሔር ሆይ ከልጅህ ከጌታ ኢየሱስ ክርስቶስ እነሆ ሞትና ትንሣኤ የተነሣ ሰው ልንሆን እቻልን። አዎ ሰው ልንሆን እግዚአብሔር ሆይ፣ ክብር ለታላቁና ለገናናው ስምህ ለዘላለም ይሁን። አቤቱ አምላካችን ሆይ እኛ ዛሬ ደካሞች መሆናችንን እንረዳለን። ኀጢአተኞች መሆናችንን እንረዳለን። በዚህ ሁሉ ውስጥ ግን በልጅህ በጌታ በኢየሱስ ክርስቶስ እያየህን ምሕረትህን ስለምታበዛልንና ስለምታሰፋልን ክብር፣ ክብር፣ ክብር ለታላቁ ስምህ ይሁን። አቤቱ አምላካችን ሆይ በዚህች ምሽት ደግሞ ከቃልህ ማድ በረከትን እንድንቋደስ ይህንን ሁኔታ ያመቻቸልን አንተ ነህ። ይህንን በረከት ይህንን ጸጋ እግዚአብሔሮ አትውሰድብን። ያለ አንዳች ልፋት ያለ አንዳች ድካም ቃልህን እነሆ በራችንን አንኳክተህ ገብተህ እግዚአብሔሮ፣ ከነ ቤተሰባችን ለብቻችንም ብንሆን በተለያየ ዓይነት ሁኔታ ውስጥም ብንሆን፣ አንተ ትገናኘናለህ። ቃልህን ወደ ልባችን ትልካለህ። እነሆ በቃልህ ማረሻ ደግሞ ልባችንን ታርሳለህ እግዚአብሔር ሆይ፣ ፍሬዋ ፍርቶ ደግሞ ሰላሳና ስልሳ መቶ እስኪሆን ድረስ እንድሠራን እንድጠጋግነን ራሳችንን በፊትህ እንጥላለን። የሚኖረንን ጊዜ ሁሉ ባርክልን፣ በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም። ክቡራን አድማጮቼ፣ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ከአብርሃምም ከሳራም ሕይወት ታላቅ ቁም ነገርን እያስተማረን ጌታችን ለዚህች ምሽት ደግሞ አድርሶናል። መጽሐፍ ቅዱሳችን በይስሐቅ መስመር ያለውን የእግዚአብሔርን ሥራ እንደሚተርክ፣ የእስማኤልን መስመር ፈጽሞ እንደማይከተል የዓለም መድኃኒት የሚመጣው ከእስማኤል ዘር ሳይሆን ከይስሐቅ ዘር መሆኑን አብርሃምና አብሜሌክም በብሔር ሳቤ አብረው ቃል ኪዳን ለመመስረት እነሆ የቻሉበትን ሁኔታ ተመልክተናል። የእግዚአብሔር ሰው በሚሄድበት ቦታ ሁሉ ሊኖረው የሚችለውን መገስ ከዚህ ታሪክ ልናይ እንደምንችል ከተመለከትን በኋላ አዎ አብርሃም ሌላ ከባድ ፈተና ከፊት ለፊቱ ሲገጥመው ደግሞ የሚያወሳውን ክፍል በስተ መጨረሻ ላይ መመልከታችን ይታወሳል። ያም ፈተና አብርሃም የሚወደውን ልጁን ይስሐቅን እንዲሰዋ እግዚአብሔር እንዴት እንደ ጠየቀው የሚናገረውን ክፍል ነበረ። ዛሬም ከዚያው በመነሳት ይህንኑ አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ 22 ቁጥር ሁለትን የተመልከቱ። ወዳጆች እግዚአብሔር አብርሃም ይስሐቅን እንዲሰዋለት ጠይቆታል። እንዲህ ይለዋል፣ የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መሥዋዕት አድርገህ ሰዋዋለ ይላል። ከዚህ ምዕራፍ ቀጥሎ ማለትም በምዕራፍ ሀያ ሦስት ሳራ በአንድ መቶ ሀያ ሰባት ዓመት ዕድሜዋ እንደ ሞተችና እንደ ተቀበረች ተጠቅሶ እናገኛለን። ይህንን ከምዕራፍ ሀያ ሁለት ጋር ስናስተያየው ልጁ ይስሐቅ ሕፃን ልጅ እንደ ነበረ ማስተዋል ትችላላችሁ። ይስሐቅ ሲወለድ ሳራ የዘጠና ዓመት አሮጊት ነበረች። በሞተችበት ጊዜ ደግሞ የአንድ መቶ ሀያ ሰባት ዕድሜ ነበራት። ይህ ማለት ታዲያ ይስሐቅ በዚያን ጊዜ ሰላሳ ሰባት ዓመት ሆኖታል ማለት ነው። እግዚአብሔር ይስሐቅን መሥዋዕት አድርጎ እንዲያቀርብ አብርሃምን ሲጠይቀው ይስሐቅ ምናልባት የሰላሳ ወይም የሠላሳ ሦስት ዓመት ጎልማሳ ሳይሆን አይቀርም። እግዚአብሔር የምትወደውን ልጅህን ብሎ ለአብርሃም ሲናገረው የአብርሃምንና የራሱንም የእግዚአብሔርን ልብ ምን ያክል እንደሚነካ አስተውሉ። ኢየሱስ ክርስቶስ ከሥላሴ አካል የልጅነትን ቦታ የያዘ ነው። ልጅህን የሚለው ቃል የእግዚአብሔር አንድያ ልጅ ከሆነው ከኢየሱስ ክርስቶስ ጋር ይነጻጸራል። የምትወደውን አንድ ልጅህን ጌታ ኢየሱስም አባቴ ይወደኛል ሲል ተናግሯልና። አዎ፣ በአብርሃምና በልጁ መካከል ያለው ሁኔታ በእግዚአብሔር አብና በልጁ በኢየሱስ ክርስቶስ መካከል ላለው ፍቅር ምሳሌ ነው። አብርሃም ልጁን መሥዋዕት እንዲሆን እንደ ፈቀደ፣ እግዚአብሔርም ልጁን ኢየሱስን መሥዋዕት እንዲሆን ፈቀደ። ወገኖቼ ወደ ሞርያም ምድር ሂድ ሲለው በክፍሉ ውስጥ እንመለከታለን በርካታ ሰዎች ይህን የሞሪያ ምድር ከብዙ ዓመታት በኋላ ቤተ መቅደሱ የተሠራበት አካባቢ እንደሆነ እንዲሁም ኢየሱስ ክርስቶስ ከከተማ ውጪ ራሱን መሥዋዕት ያደረገበት ስፍራ እንደሆነ ያምናሉ። ጎልጎታና ቤተ መቅደሱ ያሉበት ስፍራ የተራራቁ አይደሉም፣ አንድ አካባቢ ናቸው። ያም ስፍራ ሞሪያ ይባላል። ትክክለኛ ቦታውን ማመልከት ባይቻልም ኢየሱስ ክርስቶስ በመስቀል ላይ ራሱን መሥዋዕት አድርጎ የሰጠበት ስፍራ አብርሃም ልጁን መሥዋዕት ሊያደርግ ያቀረበበት ስፍራ ነው። እጅግ ይገርመኛል። እኔም በምነግርህ በአንድ ተራራ ላይ በዚያ መሥዋዕት አድርገ ሰዋው ይላል። የሚቃጠል መሥዋዕት እስከ ሙሴ ሕግ ድረስ ይቀርብ የነበረ መሥዋዕት ነበረ። ከዚያ በኋላ የኀጢአትና የመተላለፍ መሥዋዕት መቅረብ ጀመረ። በዚህ ስፍራ የምንመለከተውም የሚቃጠል መሥዋዕት ስለ ኢየሱስ ክርስቶስ የሚናገር ነው። ይህም ሰውን መሥዋዕት አድርጎ ማቅረብ ነው። እዚህ ላይ በግልጽ አንድ የሞራል ጥያቄ ማስነሳቱ አይቀርም። ሰውን መሥዋዕት አድርጎ ማቅረብ ስህተት አይደለምን? የሚል ጥያቄ ከሞራል አንጻር ስንመለከተው፣ ወገኖቼ፣ አዎን፣ ስህተት ነው። በዚያን ጊዜ አብርሃም ልጁን መሥዋዕት ሊያደርግ በጉዞ ላይ እንዳለ ብታገኙት፣ እንዲህ ብላችሁ ትጠይቁት ይሆናል አባታችን አብርሃም ወዴት ነው የምትሄደው በዚህ ሽምግልና ዕድሜ ደግሞ እርሱም ለ ምን ላድርግ ብላችሁ ነው ልጄን ይስሐቅን መሥዋዕት ላደርገው ነው ብሎ ይመልስላችኋል እናንተም እንዴ አባታችን ሰውን መሥዋዕት ማድረግ ስህተት እንደሆነ አታውቅም እንዴ ትሉታላችሁ እርሱም አዎ፣ ትክክል እንዳልሆነ ተምሬአለሁ። በአካባቢዬ ያሉት ከእግዚአብሔር የራቁና የጠፉ ሕዝቦች ሰዎችን መሥዋዕት ማድረግን እንደሚለማመዱ አውቃለሁ። እንግዲያውስ፣ እኔ ግን የተማርኩት ተቃራኒውን ነው። ሰውን መሥዋዕት ማድረግ እንደማይገባ ተምሬአለሁ ይላችኋል። እናንተም ቀጥላችሁ ታዲያ አባታችን አብርሃም ለምን ልጅህን መሥዋዕት ታደርገዋለህ ስትሉት ትጠይቁታላችሁ። እርሱም በተራው ሲመልስላችሁ እኔ የማውቀው እግዚአብሔር ማዘዙን ነው። ለምን እንደሆነ አላውቅም። ከአምሳ ዓመታት በላይ ከእርሱ ጋር እተጒዥ አንድም ቀን እውነቴን ነው የምላችሁ፣ አንድም ቀን እግዚአብሔር ደግሞ አልታለኝም። ደግሞም መልካም ያልሆነ ነገር እንዳደርግ ጠይቆኝ አያውቅም። አሁን እንግዲያውስ እንዲህ ያለውን ጥያቄ ሲጠይቀኝ ከቶ ምክንያቱም አልገባኝ፣ ነገር ግን እስከ መጨረሻው ድረስ እስከ መጨረሻው ድረስ ያለኝን እሺ ብለውና ብታዘዘው ይስሐቅን ከሞተ በኋላ እንኳን ሊያስነሣው እንደሚችል አምናለሁ። ይህን ሊያደርግ እንደሚችልም አምናለሁ። በቃ ነገሩም ይኸው ነው በማለት አብርሃም ይመልስላችኋል። እንግዲህ እንዲህ የሚል ይመስለኛል። አብርሃም ወገኖቼ አብርሃም ሳያወላውል በእምነት የሚመልስላችሁ ይመስለኛል ለጥያቄያቸው። በመቀጠል ደግሞ እግዚአብሔርን አብርሃም ስለ መታዘዙ የሚያወሳውን ክፍል እንመለከታለን። አዎ አብርሃም እግዚአብሔርን ታዘዘ። ከቁጥር ሦስት አብርሃም ልጁን ይስሐቅን ለመሠዋት ይዞት መሄዱ እጅግ አስገራሚ ነገር መሆኑን እንመለከታለን። አብርሃም ልጁን ይስሐቅን ይዞ ሄደ፣ ለመሥዋዕትም እንጨት ያዘ። ይህን ደግሞ ከቁጥር አራት እንዲህ የሚልን ቃል እንመለከታለን። በሦስተኛውም ቀን አብርሃም ዐይኑን አነሳና ቦታውን ከሩቅ አየ ይላል። አብርሃም ልጁን ይስሐቅን ወደሚሰዋበት ቦታ ያደረሰው በሦስተኛው ቀን ነው። እዚህ ላይ ልብ በሉ ወገኖቼ። አብርሃም ልጁን ይስሐቅን ሳይሞት ወይም ሳይሰዋ በሕያውነቱ መልሶ ያገኘው በዚሁ በሦስተኛው ቀን ነው። በአብርሃም አእምሮ ይስሐቅ በሦስተኛው ቀን እንደ ሞተ ነበር። ነገር ግን ሦስተኛው ቀን ለይስሐቅ ሞት ቀን ሳይሆን የሕይወት ቀን ሆነ። እንዴት ያለ ምሳሌ ነው እዚህ ላይ የምንመለከተው! ቁጥር አምስት አብርሃምም ሎሌዎቹን አላቸው አያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን አላቸው ይላል። ከዚህ በኋላ ንግግሩ የሚካሄደው በአባትና ልጁ ማለትም በአብርሃምና በይስሐቅ መካከል ብቻ ነው። ልክ እንደዚሁ ጌታ ኢየሱስ በመስቀል ላይ ሕይወቱን ሲሰጥ ወይም ሊሰጥ በተዘጋጀበት በዚያች ጥቂት ሰዓት እግዚአብሔር ሰዎችን ሁሉ ዝም አሰኝቶ ነበር። ጌታ ኢየሱስና አባቱ ብቻ ነበሩ በመንፈስ የሚነጋገሩት። በምድር ላይ ጨለማ ሆኖ ነበርና ሁሉም ሰው በፍርሃት ላይ ወድቆ ነበረ። የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ በመስቀል ላይ መሥዋዕት ሆኖ ነበርና ንግግሩ አብሔር አብና በመስቀል ላይ በነበረው በልጁ በኢየሱስ ክርስቶስ መካከል ብቻ ነበረ። ሰው ከዚህ ውጪ ነበረ፣ የንግግሩ ተሳታፊ መሆንም አልቻለም ነበረ። በዚህም ስፍራ የምንመለከተው ይህንኑ እውነታ ነው። በመጨረሻው ሰዓት ላይ ይነጋገሩ የነበሩት አባትና ልጅ ማለትም አብርሃምና ይስሐቅ ነበሩ። ቁጥር ስድስት አብርሃምም የመሥዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ቢላዋውን በእጁ ያዘ፣ ሁለቱም አብረው ሄዱ ይላል። አብርሃም የመሥዋዕቱን እንጨት ወሰደ፣ ልጁን ይስሐቅንም አሸከመው። ኢየሱስ ክርስቶስ የራሱን መስቀል እንደ ተሸከመ አስታውሱ። እሳቱ የፍርድ ምልክት ሲሆን ቢላዋው ደግሞ ፍርድና መሥዋዕትነት መፈጸሙን የሚያመላክቱ ናቸው። ከቁጥር ስምንት እስከ ዘጠኝ ያለውን በኋላ ተመልከቱ። በቁጥር ዐሥራ ሦስት ውስጥ እንደምናነበው አብርሃም አንድ በግ ቀንዶቹ በዕፀ ሳቤቅ ተይዘው አግኝቶ በልጁ ፈንታ መሥዋዕት አድርጎ ሰውቶታል። አብርሃም ግን አስቀድሞ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለ። ይህንንም አብርሃም አስቀድሞ በትንቢት መልክ መናገሩን ማስተዋል ጥሩ ነው። ከብዙ መቶ ዓመታት በኋላ እግዚአብሔር ያዘጋጀውን የመሥዋዕቱን በግ ዮሐንስ እንዲህ ሲል ገልጾታል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። ዮሐንስ ምዕራፍ 1 ቁጥር 29። አብርሃም ምንም እንኳን ምክንያቱ ባይገባውም ልጁን በመሠዊያው ላይ ሊሰዋው ተዘጋጅቷል። ቁጥር 9 እግዚአብሔር ወዳለውን ቦታ ደረሱ። አብርሃምም በዚያ መሠዊያውን እሠራ፣ እንጨትም ረበረበ፣ ልጁን ይስሐቅንም አስሮ በመሠዊያው በእንጨቱ ላይ አጋደመው ይላል። ይስሐቅ አብርሃም በኃይል ሊያስገድደውና ሊያስሮ የሚችለው ሕፃን ልጅ አልነበረም። በዚህን ጊዜ የሠላሳ ወይም የሠላሳ ሦስት ዓመት ጎልማሳ ስለ ነበረ በትግል ቢሆን አብርሃምን ያሸንፈው ነበረ። ነገር ግን ይስሐቅ ለአባቱ ፈጽሞ ታዘዘ። አባቱ አብርሃም ደግሞ ሸምግሎ ነበርና የጎልማሳው ጉልበት ከአባትየው ከሽማግሌው ስለሚበልጥ እምቢ ማለትና መንፈራገጥ ወደዚያም ላይ ይመለከት ይችል ነበረ። ነገር ግን ለአባቱ ለሽማግሌው ለአብርሃም ታዘዘ። እስከ ሞት ድረስ አባቱን ተከትሎት ሄደ። እስከ መጨረሻውም ድረስ አባቱንም ቢሳይልና ሳያስቀይም ታዛዥ ሆነ። ኢየሱስ ክርስቶስም የእኔ ፈቃድ ሳይሆን የአንተ ፈቃድ ይሁን ብሎ አባቱን እስከ መስቀል ሞት ድረስ የታዘዘ ሆነ። እንዴት ያለ መመሳሰል ነው ወዳጆቼ! ቁጥር ዐሥር አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላው አነሳ፣ ይላል። በዚህ ጊዜ እናንተ በዚያ ስፍራ ብትኖሩ፣ እንዴ አባታችን አብርሃም ልጅን ልታርደው ነው እንዴ? ብላችሁ በድንጋጤ ትጠይቁት ይሆናል። የኔም ጥያቄ እንደዚሁ ወይም ከዚህ የበለጠ ሊሆን ይችላል። በመደናገጥ ለእኔና ለእናንተ ጥያቄ ታዲያ አብርሃም ሲመልስ፣ አዎን፣ በእርግጥ ልጄን ይስሐቅን ልሰዋው ነው ይህን ማድረጌ ደግሞ ትክክል እንዳልሆነ ተምሪ አለሁ። ነገር ግን እግዚአብሔርን መታዘዝንም ተምሪ አለሁ ብሎ ይመልስልን ይሆናል። ይህ በአብርሃም ሕይወት ትልቅ ሁከት ነው። እግዚአብሔር ይህንን ሰው ማለትም አብርሃምን በአራት ታላላቅ አስቸጋሪ ሁኔታዎች ውስጥ እንዲያልፍ አድርጎታል። ይህንን ወገኖቼ ከራሳችን ሕይወትና ኑሮ ጋር መመልከት መቻል አለብን። በዚህ ይህች ምሽት በመጀመሪያ ከአገሩና ከቤተሰቡ ተለይቶ ከዑር ከለዳውያን እንዲወጣ ታዘዘ። ይህም ለአብርሃም ታላቅ ፈተና ነበር። ሁለተኛው ፈተናው ደግሞ ሎጥ ከአብርሃም የተለየበት ወቅት ነው። አብርሃም ሎጥን ይወደው ነበረ፣ ከእርሱ እንዲለየ አይፈልግም ነበረ። ነገር ግን ሁለቱም የሚለያዩበት ጊዜ መጣ። ሎጥ ከአብርሃም ተለይቶ ወደ ሰዶም ወረደም። ሦስተኛው የአብርሃም ፈተና ደግሞ ልጁ እስማኤል ነበረ። ወደ እግዚአብሔር እንኳን ጸልዮ እስማኤል እንዳይለየው ፈልጎ ነበር። ነገር ግን ሊሆን አልቻለም። እየወደደው ተለየው። አሁን ደግሞ ወደዚህ ከፍተኛ ፈተና መጣ። ይህም በሕይወቱ ከገጠሙት አራት ፈተናዎች ውስጥ ታላቁ ነው። ይስሐቅን እንዲሰዋ ተጠየቀ። የሚወደውን ልጁን ይስሐቅን እንዲሰዋ እግዚአብሔር ጠየቀው። አብርሃም ይህ ጥያቄ ለምን እንደ ቀረበለት ምክንያቱን አያውቅም። በልጅህ በይስሐቅ ዘር ይጠራልሃል ታላቅም ሕዝብ አደርግሃለሁ ብሎ ቃል ገብቶለት ነበረ። ነገር ግን ስንመለከተው ፈተናው ከባድና እርሱ ማለፍ የሚችል ሆኖ አልታየውም ነበረ። ስለሆነም አብርሃም እግዚአብሔር ይስሐቅን ከሞት ያስነሰዋል ብሎ እምነት ነበረው። ዕብራውያን 11 ቁጥር 19ን ተመልከቱ። አብርሃም ግን ልጁን ለመሠዋት ምን ሆነ? ፈጽሞ ፈቃደኛ ሆነ። ወዳጆቼ፣ በሕይወታችን ውጣ ውረድ ውስጥ ብዙ ፈተናዎች ያጋጥሙናል። ዛሬ ከምንወደው ነገር እንድንለይ እግዚአብሔር እፈልገዋለውና ስጡኝ ቢለን ልንሰጠው የማንወደው የማንፈቅደው ብዙ ፈተናዎች ያጋጥሙናል። እንደ አብርሃም ያለ እምነትን እግዚአብሔር እንዲሰጠን ፈቃደኞች መሆን እንድንችል ለእግዚአብሔር ሐሳብ የምንገዛና የምንታዘዝ ሰዎች ሆነን የምንገኝ ስንቶቻችን እንደሆን እኔ ፈጽሞ አላውቅም። አዎ በጥቂቱ ስንፈተን እየየውና ማጉረምረሙ ብዙ ነው። እግዚአብሔር ግን የምንወደውን በጣም ከልባችን የምናፈቅረውን ነገር እንኳን ስጡኝ ቢለን የልብ ትርታችን እነሆ ከፍ ማለት ይጀምራል። እግዚአብሔር አብርሃም ይስሐቅን እንዳይሰዋ ሲከለክለው ደግሞ የምንመለከተው ከቁጥር ዐሥራ አንድና ዐሥራ ሁለት ነው። ያዕቆብ በመልእክቱ አብርሃም ልጁን ይስሐቅን መሥዋዕት አድርጎ ባቀረበ ጊዜ በሥራ የጸደቀ አይደለምን ብሎ ጽፏል። ነገር ግን እስቲ አንድ ጥያቄ እንጠይቅ። ለመሆኑ አብርሃም ልጁን ሰውቶታል እንዴ? ቢላዋውን አንስቶ የልጁን አንገት አርዷል እንዴ? መጽሐፍ ቅዱሳችን እንደዚህ ነው እንዴ የሚነግረን? በፍጹም የእኔ መጽሐፍ ቅዱስ እንደዚህ ብሎ አይነግረኝም። እንዲህ ይላል፤ የእግዚአብሔር መልአክም ከሰማይ ጠራና፣ አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናዋ ላይ እጅህን አትዘርጋ አንዳችም አታድርግበት አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለ ይላል። አሁን እግዚአብሔር አብርሃም እርሱን እንደሚፈራ አወቀ። ይህንን እንዴት አወቀ? አስቀድሞ በእምነቱ ከዚያም ደግሞ በድርጊቱና በሥራው ነው። እግዚአብሔር ልባችሁን ይመለከታል ወገኖቼ። እውነተኞች መሆናችሁንና ለመሆናችሁንም በዚህች ሰዓት በዚህች ቅጽበት እንኳን ያውቃል። ነገር ግን ጓደኛችሁና ጎረቤታችሁ ግን ይህን ሊያውቁ አይችሉም። እነርሱ ሊያውቁ የሚችሉት በሥራችሁ ብቻ ነው። ለዚህ ነው ያዕቆብ እምነት ያለ ሥራ ምውት ነው ያለው። እምነት አንድን ነገር ማስከተል አለበት። እግዚአብሔር አብርሃምን እፈተነው። እግዚአብሔር የጠራው እግዚአብሔር ያዳነውና የሚጠቀምበት ማንም ሰው ይፈተናል ብዬ አምናለሁ። ያለ ፈተና የሚኖር ማንም ሰው የለም። እግዚአብሔር አብርሃምን እፈተነው። ዛሬም እግዚአብሔር የእርሱ የሆኑትን ልጆች ይፈትናቸዋል። እኔና እናንተንም ይፈትነናል። ሆኖም የፈተናው ዓላማ በእምነታችን እንድንጠነክርና እንድንጸና እንድንጎለብት ወተት ከመጋት አጥንት ወደ መቆርጠም ደረጃ እንድንደርስ ነው። አልፎ ተርፎም እርሱን ለማገልገል የምንበቃ ሰዎች እንድንሆን ነው። ይህ ሰው አብርሃም ታላቁን ፈተና ተፈተነ። ከዚያ በኋላ እግዚአብሔር ከእርሱ ጋር ምንም አልተደራደረም፣ ምንም አልጠየቀውም። ቁጥር 13 አብርሃምም ዓይኑን አነሳ በኋላውም እንሆ አንድ በግ በዱር ውስጥ ቀንዶቹ በዕጸ ሳቤቅ ተይዞ አየ። አብርሃምም ሄዶ በጉንም ወሰደው በልጁም ፈንታ መሥዋዕት አድርጎ ሰዋው ይላል። እስቲ የእግዚአብሔር አሰራር አይገርማችሁምን? ወገኖቼ ይስሐቅ ልጁን ለመሠዋት አብርሃም ተነሥቶ ለእግዚአብሔር ታዞ ሲሄድ ከዚያ በኋላ ደግሞ ልክ ልጁም ሲታዘዝና ሲጋደምለት አብርሃምም ደግሞ ቢላዋ አንስቶ አንገቱ ላይ ሊያሳርፍ ሲል እግዚአብሔር በመልአኩ በኩል ተናግሮት ከዚያም ደግሞ በልጁ ፈንታ መሥዋዕት የሚሆንን በግ ሲያዘጋጅ እኔ እጅግ ይገርመኛል። በእውነት ነው የምላችሁ፣ ከመጠን በላይ ይገርመኛል። ከኤደን ገነት ጀምሮ እስከ ክርስቶስ መስቀል ድረስ ምትክ ሆኖ መሥዋዕት የሆነው ይህ ትንሽ እንስሳ በግ ነው። ይህም የኢየሱስ ክርስቶስ መምጣቱንና የእግዚአብሔር በጎኖ ስለ የደም ኃጢአት ራሱን መሥዋዕት ማድረጉን የሚጠቁም ነው። እግዚአብሔር በእርግጥ ሰው መሥዋዕት እንዲሆን አይፈልግም። ልጁ ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ ግን በመስቀል ላይ መሥዋዕት ሆነ። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው፣ ከእርሱ ጋር ደግሞ ሁሉን ነገር እንዴት እንዲያው አይሰጠንም ይላል ሮሜ 8 ቁጥር 32 መስቀሉ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ የተሠዋበት መሠዊያ ሆነ። ይህንን ማስተዋል እጅግ ጠቃሚ ነው። አብርሃም ያንን ቦታ ያዌ ይርኤ፣ እስከ ዛሬ ድረስ በእግዚአብሔር ተራራ ይታያል ይባላል ሲል ይናገራል። አብርሃም ይህንን ብዙዎቹ የሰለሞን ቤተ መቅደስ የተሠራበት ነው ብለው የሚያምኑበትን ቦታ ስም ሲያወጣለት እንመለከታለን። ጎልጎታ ወይም የራስ ቅል ስፍራ የሚባለው በዚያው ቤተ መቅደሱ ባለበት ኮረብታ ላይ ነው የሚገኘው። በዚያ አብርሃም ልጁን ይስሐቅን ለመሥዋዕት አቀረበ። በዚያ ስፍራ ነበረ ጌታ ኢየሱስ ክርስቶስ የተሰቀለው። ይህ እጅግ ክቡርና አስደናቂ ነገር ነው። አብርሃም የዚህን ቦታ ስም ያህዌ ይርኤ ብሎ ጠራ። ትርጓሜውም እግዚአብሔር ያዘጋጃል ማለት ነው። እግዚአብሔር ለአብርሃም ቃል ኪዳኑን እንደገና እንዳጸናለት የምንመለከተው ደግሞ ከቁጥር ዐሥራ አምስትና ዐሥራ ስድስት ነው። እዚህ ላይ አንድ ጥያቄ መጠየቅ እፈልጋለሁ። ለመሆኑ አብርሃም ልጁን ይስሐቅን ሰውተዋልን? በፍጹም ልጁን አልሰዋም። ነገር ግን እግዚአብሔር ይህን ነገር አድርገሃልና ይለዋል። አያችሁ ወገኖቼ፣ አብርሃም እግዚአብሔርን አመነ። በዚያ እምነት ርቆ ሄደ እኔና እናንተ እስከምናውቅ ድረስ እግዚአብሔር ግን አስቀድሞ የአብርሃምን የልቡን ፈቃድ ያውቅ ነበር። ስለዚህም አብርሃም የታዘዘውን እንዳደረገው ማለትም ልጁን እንደ ሰዋው አድርጎ እግዚአብሔር እቆጠረለት። አብርሃም የጸደቀው በእምነት ነው። ነገር ግን በተጨማሪም እምነቱን በሥራ የተረጎመ ሰው በመሆኑም በሥራውም የጸደቀ ነው። አብርሃም እምነት እንዳለው በተግባር ያሳየ ሰው ነው። ውድ በዚህች ምሽት የእግዚአብሔር ቃል ምን ተናገራችሁ? ምን ሳስተማራችሁ? ከአብርሃም ሕይወት እኔና እናንተ ለሕይወት ዘመናችን የሚበቃንንና የሚተርፈንን ታላቅን ነገር እግዚአብሔር አስተምሮናል። እንደ ሰማን እንደ ተማርን እንድንኖርና ፍሬም እንድናፈራ ደግሞ እግዚአብሔር ይርዳን። እግዚአብሔር እንዴት ያለ ታላቅ አምላክ ነው! ወዳጆቼ ከዚህ የበለጠ ምን እንላለን? የጌታ የመንፈስ ቅዱስ ሰዓት ግን አላለቀም። የኔና የእናንተ ሰዓት ግን እዚህ ላይ አበቃ። የሚቀጥለው ጊዜ ደግሞ በበረከቱ እግዚአብሔር አንድ ላይ ይሰበስበናል። ደህና አደሩልን እስከዚያ